መንፈሳዊ መሪ ምዕራፍ 17 መንፈሳዊ መሪነት ሲፈተን። እግዚአብሔር አብርሃምን ፈተነው። ዘፍጥረት 221 ከዚያ ወዲያ ኢየሱስ ከዲያብሎ ሲፈተን ዘንድ መንፈስ ወደ መድረ በዳ ወሰደው። ማቴዎስ ምዕራፍ 4 ቁጥር 1 መሪ ለመሆን መፈተን እንዳለበት ሁሉ መሪ ከሆኑ በኋላ እንዲሁ መፈተን ይኖራል። እግዚአብሔር አብርሃምን ፈተነው የሚለው ታሪካዊ እውነት ብቻ ሳይሆን ለምን ጊዜም የሚሆን ዘላለማዊ መርሆ ነው። መንፈሳዊ ስልጣንን የተቀበለ ሰው ውሎ አድሮ መፈተኑ የማይቀር ነው። መደራደር ወይም ከአቋም ማፈግፈግ። መደራደር ሲባል ከሌሎች ጋር ለመስማማት ሲባል አንዳንድ የምናምንባቸውን ነገሮች በከፍልም ቢሆን ማለሳለስ ማለት ነው ሌሎችን ለማስደሰት ስንል መመሪያዎችን መመሪያችንን ወይም መለኪያ ሚዛናችንን ዝቅ ካደረግን የተደራደርን ወይም እያፈገፈግን ነው ማለት ነው። እንደዚያ ከሆነ ደግሞ ወደፊት ሳይሆን ወደ ኋላ እየሄድን ነው ማለት ይቻላል። ሙሴ ከፈርዖን ጋር ያደረገው ክርክር አንድ መሪ ከአቋሙ እንዲያፈገፍግ ስለሚገጥመው የመደራደር ፈተና አይነተኛ ምሳሌ ሊሆንን ይችላል። እግዚአብሔርን እንዲያመልኩ እስራኤልን ከግብጽ ለማውጣት የነበረውን የማያወላውል አቋም ሲረዳ አላማውን ለማጨናገፍ ፈርዖንን የሚቻለውን አማራጭ ሀሳብ ሁሉ ያቀርብለታል የመጀመሪያው መደራደሪያ ሀሳብ ደስ በሚያሰኛችሁ መንገድ እግዚአብሔርን አምልኩ ይሁን እንጂ እሱን ለማምለክ የግድ ከግብጽ ምድር መውጣት የለባችሁም እዚሁ ልታመልኩት ትችላላችሁ የሚል ነበር ይህን አባባል በዘመናችን አስተሳሰብ ስንመለከተው ሃይማኖታችሁን በግላችሁ ያዙ። ሆኖም አመለካከታችሁ ጠባብ መሆን የለበትም፣ ከዓለም ጋር ያላችሁን ግንኙነት ሙሉ በሙሉ ማቋረጥ ተገቢ አይደለም የሚል ሆኖ እናገኘዋለን። ያቀረበው ሀሳብ ተቀባይነት ማጣቱን ሲረዳ ፈርዖን እግዚአብሔርን ለማምለክ ከግብጽ አገር መውጣት አለብን የምትሉ ከሆነ እንደዚያ ማድረግ ትችላላችሁ፣ ሆኖም ርቃችሁ አትሂዱ የሚል ሌላ ድርድር ይዞ ቀረበ። በዚህ በምንኖርበት ዘመንም እንዲሁ ሃይማኖት ጥሩ ነው፣ ነገር ግን አክራሪዎች መሆን የለባችሁም፣ ከዓለማዊ ነገሮች ምን ያህል መራቅ የለባችሁም የሚል ድርድር ከያቅጣጫዎች ሰነዘራ። ቀጥሎ ያቀረበው ደግሞ ሐዘኔታና ተቆራቋሪነት የሚያሳይ አይነት ነበር። እናንተ ወንዶቹ ሄዳችሁ አምልኩ፣ ሴቶቹና ሕፃናቱ ግን እዚሁ ይቅሩ። በሌላ መልኩ ስንመለከተው እናንተ ብትፈልጉ ከዓለማዊ ነገሮች መቆራረጥ ትችላላችሁ። ሆኖም በጣም ግትር በመሆን ቤተሰቦቻችሁንም ጭምር ከዚህ ዓለም ስልጣኔና ጣፋጭነት ማቆራረጥ ተገቢ አይደለም እንደ ማለት ነው። በመጨረሻ ያቀረበው አማራጭ ደግሞ ለቁሳዊ ነገሮች ያላቸውን ፍቅርና ፍላጎት የሚፈታተን ነበር። ከፈለጋችሁ እናንተ ሂዱ፣ እንስሶቻችሁንና ንብረቶቻችሁን ግን በግብጽ ትታችሁ ሂዱ። ይህም ቢሆን በሃይማኖታችሁ ምክንያት ያፈራችሁትን ሀብትና ጥሪት ማጣት ተገቢ አይደለም በሚል ከሰው ልጅ ሀብትና ንብረት ውድነት ጋር የተያያዘ አደገኛ ድርድር ነው። ግልጽና ጥርት ያለ መንፈሳዊ እይታ ስለነበረው ሙሴ የሰጠው መልስ አጭርና ቁርጥ ያለ ነበር። ከእነርሱ አንድ ሰኮናም አይቀርም ነበር ያለው ዘጸአት ስምንት ሀያ አምስት ቁጥር ሀያ ስምንት አስር አስራ አንድ 24 ስለሆነም ሙሴ እንደ መሪ የቀረበለትን የመጀመሪያ ከባድ ፈተና አልፏል ማለት ነው። ታዋቂ የመሆን ፍላጎት። እንደ ሌሎች ታላላቅ መሪዎች ሁሉ ሙሴም ታዋቂ በመሆን ምኞት ተፈትኗል። ሙሴ ብቻውን ከእግዚአብሔር ጋር በተራራው በነበረ ጊዜ እስራኤል ጣዖት ማምለክ ጀመሩ። በዚህም እግዚአብሔር በጣም ተቆጣ። ከርስታቸው አጠፋቸው ዘንድ በቸነፈር እመታቸዋለሁ አንተንም ለሚበዛና ለሚጠነክር ሕዝብ አደርግሃለሁ በማለት ሙሴን ተናገረው። ዘኍልቍ 14 12 የእስራኤል አለማመንና በየጊዜው ማጉረምረም ለሙሴ ትልቅ ፈተና ነበር። ስለሆነም እግዚአብሔር ያቀረበው ሐሳብ ከሸክሙ የሚገላግለውና የተሻለ ኑሮን ለመኖር የሚያስችለው መስሎ ቢታየው አይፈረድበትም ነበር። በመጀመሪያ ደረጃ ሐሳቡን ያቀረበው እግዚአብሔር ራሱ እንደ መሆኑ መጠን ፈተናው ቀላል አልነበረም። ውሳኔ ላይ ከመድረሱ በፊት ብዙ ማውጣትና መውረድ ነበረበት። ይሁን እንጂ እግዚአብሔር ላቀረበው ሐሳብ ሙሴ የሰጠው መልስ ከምንም ነገር ይልቅ ራስ ወዳድ አለመሆኑን ይመሰክርለታል። የእሱ ትልቁ ሐሳብ የእግዚአብሔር ክብርና የሕዝቡ ጥቅም ነበር። ራሱን ከፍ ከፍ የማድረግና ታዋቂ የመሆን ሐሳብ በልብ ውስጥ ምንም ስፍራ አልነበረው። ከዚህ ይልቅ እግዚአብሔር ሕዝቡን እንዳያጠፋ ማለዳ ማለደ። በዚያም ምክንያት ልመጣ የነበረው ልቅት ተመለሰ። የማይቻል የሚመስል ሁኔታ አንድ ታዋቂ ሰው መሪ ለመሆን በእንጩነት ለሚቀርቡ ሰዎች ለመሆኑ የማይቻል የሚመስል ሁኔታ ስገጥምህ ምን ታደርጋለህኒ? በማለት የመጠየቅ ልማድ ነበራቸው። እኚህ ሰው መሪዎች ከተቀበሉ ይልቅ ከባዱ ስራ እንዲጋፈጡ ያበረታቱ ነበር። ምክንያቱም አቅምና ጉልበታቸውን በሙሉ የሚጠይቅ በእግዚአብሔር እንዲደገፉና የሌሎቹንም እገዛ እንዲጠይቁ የሚያደርጋቸው እንዲህ ያለ ከባድ የሥራ ኃላፊነት እንደሆነ ስለሚያውቁ ነው። ለጥቃቅን ነገሮች ትኩረት አልሰጥም፣ ምክንያቱም ሌሎች ሊሰሩዋቸው ይችላሉና የሚል አባባል አልነበራቸው። የአገልጋይ ማንነት የሚለካውና የሚመዘነው አስቸጋሪ ሁኔታዎች ሲገጥሙት ነው። በዓለም ታሪክ እንዲህ እንዳለበት እንዲህ እንዳለንበት ዘመን የመሪዎችን ችሎታ የሚፈትን ችግር የታየበት ወቅት በፍጹም አልታየም ብንል ማጋነን አይሆንም። መፍትሄ የሚያሻቸው ብዙ ነገሮች ተከስተዋል። ከዚህ በፊት ያልነበሩ የተለያዩ አደጋዎች ተጋርጠዋል። አንዳንዶቹም ጨርሶ መፍትሄ የማይገኝላቸው የሚመስሉ ናቸው። የመሪዎች ብርታትና መፍትሄ የማቅረብ ችሎታ የሚታየው በዚህ ጊዜ ነው። እስራኤል ቀይ ባህር ሲደርሱ ሙሴን አስቸጋሪ ሁኔታ ገጥሞት ነበር። ፊት ለፊት ቀይ ባህር ነበር። ከኋላው የፋሬውን ሰራዊት ነበር። ግራና ቀኙም መተላለፍ የማይቻል ተራራውና ውጪው ውጪ ያለ በረሃ ነበር። በዚህ ጊዜ የህዝቡ ልብ ቀጠለ፣ ብርታትና ወኔው ሁሉ ወደቀ። በዚህ ምድረ በዳ እንድናልቅ ያመጣህን ከግብፅ አገር መቃብር ስለሌለ ነው በማለት ሙሴ ላይ አጉረመረሙ። የእምነት ሰው ሙሴ ግን ልቡን በእግዚአብሔር ላይ አሳረፈ። በዚያ ቀን ሙሴ የሰጠውን መመሪያ ሞራላቸው ለወደቀው እስራኤላውያን በፍጹም የማይመስል ነበር። እርሱ ግን እውነተኛ መሪነቱን ለማስመስከር አጋጣሚውን ምቹ ሆኖለታል። አትፍሩ አለ ሙሴ ድምፁን ከፍ አድርጎ። እንደ እውነቱ ከሆነ ግን እንዳይፈሩ የሚያደርጋቸው ምንም ምክንያት አልነበረም። ተረጋግታችሁ ቁሙ አለ። እየገሰገሰ ባለው የፈርዖን ሰራዊት ፊት ተረጋግቶ መቆም ማለት ሞት እንጂ ሌላ ምክንያት ምንም ሊሆን አይችልም። የእግዚአብሔርን ማዳን እዩ አለ። በሰው አይን ግን የእግዚአብሔር ማዳን የሚያዩበት ሁኔታ ላይ አልነበሩ። ዘጸአት 14 11 እስከ 13። በዚያ የማይመች በሚመስል ሁኔታ ውስጥ ሙሴ የእምነትን አዋጅ አወጀ። ያለ አንዳች መናወጥ በእግዚአብሔር ጸጋ ጸና። ስለዚህም ብዙ ጊዜ መሪዎች የሚገጥማቸውን ፈተና በከፍተኛ ውጤት ማለፍ ቻለ። እግዚአብሔርም አከበረው። ዛሬ የምታዩቸውን ግብፃውያንን ለዘላለም አታዩቸውን በማለት የተናገረው ትንቢት በትክክል ተፈጸመ። የእግዚአብሔር ማዳንና የግብፃውያንን ጥፋት በዓይናቸው አዩ። ከዚህ የምንማረው እግዚአብሔር ሕዝቡን ወደ አስቸጋሪ ሁኔታ ቢያመጣቸው እንኳ እምነታቸውን በእርሱ ላይ ካደረጉ አስደናቂ ኃይሉን በመግለጥ እንደሚታደጋቸው ነው። ቻይናን በወንጌል ለመድረስ ታጥቆ የተነሳው ሀድሰን ቴይለር ብዙ ጊዜ እንዲያሉ ከባድ ችግሮች ይገጥሙት ነበር። በኋላ ግን ያሳለፈውን ልምምድ መሰረት በማድረግ ሲናገር ታላላቅ ስራዎች ሁሉ ሶስት ገጽታዎች አሏቸው። በመጀመሪያ የማይቻል ይመስልናል። ስራውን በመስራት ላይ እያለን እንዴት ከባድና አስቸጋሪ ነው እንላለን። በእምነት ወደፊት እየገፋን ስንሄድ ግን እፎይ፣ ስራው ተሰርቷል የምንልበት ደረጃ ላይ እንደርሳለን ብሏል። አስቸጋሪ ሁኔታዎችን አስመልክቶ አንድ ሌላ ሰው ደግሞ በሚከተለው መልኩ ተናግሯል። እንደ ቀይ ባህር ያለ ችግር ፊት ለፊታችን ተጋርጦ ይሆን? እንግዲያውስ ተሻግራችሁ ማለፍ እንጂ ሌላ መውጫ መንገድ የላችሁ። የከበባችሁ የፍርሃት ጨለማ እስኪወገድ ያለመናወጥ እግዚአብሔርን በማመን ጠብቁ። ያኔ ነፍሱን ያዛል ነፋሱን ያዛል፣ ባህሩን እንደ ክምር ያደርገዋል። ነፍሳችሁም አሁን ማለፍ ትችያለሽ ይላታል። ጠላት እንዳያገኛችሁ ባህሩም እንዳያሰጥማችሁ እጁ ይጋርዳችኋል። የጠላት ሰራዊት ይሰጥማል። እናንተን ግን እንደ መንገድ ባህሩ ውስጥ ያሳልፋችኋል። መከራው ሲያልፍ የምታዩት ጌታን ብቻ ይሆናል። ወደ ክብር ቦታ ስለምትደርሱም በዝማሬ እርሱን ታመሰግኑት አላችሁ። ውድቀት ስራቸው ያለምንም ችግር የተከናወነላቸው የሚመስሉ ሰዎችን ሕይወት ቀረብ ብለን ብንመረምር ምናልባት ሳንገረማን ቀረብ። የመጽሐፍ ቅዱስ ማብራሪያዎችን በማዘጋጀት የታወቀ አንድ ታላቅ ምሁር ብዙ ህዝብ በተሰበሰበበት አዳራሽ ንግግር ካደረገ በኋላ ከእንግዲህ ወዲህ በእንዲህ አይነቱ ስብሰባ ምንም ንግግር አላደርግም በማለት ብቁ አለመሆኑን ብናገርም፣ ህዝቡ ግን በትምህርቱ ተባርከው ወደየቤታቸው ይሄዱ ነበር። ትላላቅ ተግባራትን ካከናወንን በኋላ እንዲህ ያለ ውድቀትና ተስፋ የመቁረጥ ስሜት ሊኖረን እንደሚችል ማወቅ አለብን። ምንጊዜም እኛን ከማጥቃት የማይተኛው ጠላት የሚሰራውን ተንኮል መዘንጋትም አይኖርብንም። አንድ መሪ የራሱን ውድቀት የሚቀበልበት ሁኔታ ለወደፊት አገልግሎቱ ከፍተኛ እገዛ ሊያደርግለት ይችላል። ምናልባትም አንዳንዶችን ኢየሱስ ተላልፎ በተሰጠ ጊዜ ጴጥሮስ የደረሰበት ውድቀት በእግዚአብሔር መንግሥት የነበረውን የመሪነት ስፍራ ለዘላለም አሳጥቶታል ብለን እናስብ ይሆናል ይሁን እንጂ የንስሐው ጥልቀትና ለኢየሱስ የነበረው ፍቅር እውነተኛነት ሰፊ አገልግሎት በር እንደ ተከፈተለት እንመለከታለን። የመጽሐፍ ቅዱስ ትላላቅ ሰዎችን ሕይወት ብናጠና አንዳንዶቹ ውድቀት ደርሶባቸው እንደነበር እናያለን። የአንዳንዶቹ ውድቀት በጣም ከፍተኛ ነበር። ይሁን እንጂ ከወደቁበት ተነሱ፣ እንጂ ውድቀታል ወድቀው አልቀሩ። ውድቀታቸውና በዚህም ምክንያት ያደረጉት ንስሐ የእግዚአብሔርን ጸጋ ስፋትና ጥልቀት ይበልጥ እንዲረዱ አድርጓቸዋል። ለወደቁ ልጆች ሌላ ተጨማሪ እድል የሚሰጥ አምላክ መሆኑንም ተምረዋል። አንድ የታሪክ ምሁር ስጽፍ የሰው ዋጋ የሚለካው በሕይወቱ እንጂ በውድቀቱ አይደለም። ጌታን እንደሚክድ ማስጠንቀቂያ ቢሰጠውም ሐዋርያው ጴጥሮስ በመጀመሪያው ፈተና ሶስቴ ክዶታል። ይሁን እንጂ ብርታቱንና ድካሙን የሚያጌታ ለከፍተኛ አገልግሎት መርጦታል አለ። የተሳካለት መሪ ውድቀት የመጨረሻው አለመሆኑን ያውቃል። ጥፋቱ የእርሱ ይሁን ወይም የሌሎች ግምት ውስጥ ሳያስገባ ጉዞውን ይቀጥላል። ባለበት መልኩ ሐቅን ስለሚቀበል ሁልጊዜ ትክክል ሊሆን እንደማይችል ይገነዘባል። ምንም ውድቀት የማይገጥመው መሪ እንደሌለ ስለሚያውቅ ተስፋ አይቆርጥም። ቅናት ወይም ምቀኝነት አንዳንድ ጊዜ የእርሱን ስፍራ መያዝ የሚፈልጉ በቅናት ወይም በምቀኝነት የተነሳሱ ሰዎች መሪው ላይ ችግር ሊፈጥሩበት እንደሚችሉ መታወቅ አለበት። በአገልግሎቱ እያደገና ተስማሚነቱም እየጨመረ ሲሄድ ሙሴን የመሰለ ታላቅ መሪ እንኳ ከዚህ ችግር አላመለጠ። ማጉረምረምና ስፍራን አለማወቅ ብዙውን ጊዜ ጠላት የሚጠቀምበት መሳሪያ ነው። ከዚህ አኳያ ሙሴ ላይ የመጀመሪያውን ችግር የፈጠረበት የራሱ ወንድምና እህት ነበሩ። ሙሴ ራሱን በመካድ የቀረበለትን መለኮታዊ ጥሪ ባይቀበል ኖሮ አሁንም በግብፅ በከባድ ስራ እየማቀቁ ይኖሩ እንደነበር የዘነጉ ይመስላል። እሱ ያን መስዋዕትነት ባይከፍል ኖሮ የግብፃውያን ባሪያዎች ሆነው ይቀሩ እንደነበር ዘንግተዋል። በዚያን ጊዜ ማርያም በእድሜየ የገፋች ሴት ስለነበረች፣ ምቀኛነት ምን ያህል መጥፎ እንደሆነ ከእግዚአብሔር ጋር ባሳለፈችው ልምምድ ማወቅ ነበረባት። ይሁን እንጂ የኢትዮጵያዊቱን ሴት ማግባቱን እንደ ሰበብ ተጠቅማ በሙሴ ላይ ስልጣን የሐሜት ዘመቻ ጀመረች። ዘርን መሰረት ያደረገ ጥላቻ ዛሬ የተጀመረ አይደለም። በዚች የሌላ አገር ሴት መበለጥን መቀበል አልፈለገችም። ደካማው አሮንንም የአመጽዋ ተባባሪ እንዲሆን ተጠቀመችበት። ማርያምና አሮን የሙሴ ምክትል በመሆን ብቻ የሚመላለሱ አልነበሩም። ይልቁንም እርሱን ከኃላፊነት ለማውረድና በህዝቡ ዘንድ የነበረውን ተቀባይነት ለማሳጣት ሙከራ እንዲያደርጉ ሰይጣን ሲጠቀምባቸው እንመለከታለን። ለእግዚአብሔር ክብር የተቆረቆሩ በሚመስል መልኩ ምቀኝነታቸውን መንፈሳዊ ሽፋን ሊሰጡት ሞክረዋል። ለመሆኑ እግዚአብሔር የሚናገረው በሙሴ በኩል ብቻ ነው? በእኛ በኩል ስለ ህዝቡ ተናግሮ ይል የሚል ጥያቄ በማቅረብ በወቅቱ ብቸኛ የእግዚአብሔር ነቢይ የመሆኑን መብቱን ተጋፉ። በዚህ ጊዜ ሙሴ ያደረገው ምሳሌ ሊሆን የሚችል ነው። ምንም እንኳ ጉዳዩ ልቡን ቢያቆስለውም የራሱን ትክክለኛነት ለማሳየት ክርክር መግጠም አልፈለገም። ምክንያቱም የእርሱ ዋና ናፍቆት የእግዚአብሔር ክብር እንጂ የራሱ መብትና ዝና አልነበረም። ምን ያህል ትሑት እንደ ነበረ የተመሰከረለትም ከዚህ ጋር በተያዘ ነበር። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበር። ዘኍልቍ 12፥3 ሙሴ በዝምታ ማለፍ ቢፈልግም፣ እግዚአብሔር ግን በባሪያው ስልጣን ላይ የተቃጣውን አመፅ በቸልታ ማለፍ አልፈለገም። አመፁ ሕዝቡን ያሳተፈ እንደ መሆኑ መጠን ቅጣቱን በአደባባይና በሕዝብ ፊት መፈጸም ነበረበት። እነሆም ማርያም ለምጻም ሆነች፣ እንደ አመዳይም ነጭ ሆነች ይላል ቃሉ ስለ ደረሰባት ፍርድ ሲያመለክት ምንም እንኳ ድካምና ጉድለት ቢኖርባቸውም እርሱ የቀባቸውን አገልጋዮች መንካት የሚያስከትለውን ፍርድ ማርያም ላይ ከደረሰው መረዳት ይቻላል። ሰዎች ሊያደበዝዙት ቢሞክሩም የሙሴ ታላቅነት እንደገና በገሃድ ታየ። በደል ለደረሰችበት እህቱ መጸለይና ማማለድ ጀመረ። እግዚአብሔርም ጸሎቱን ሰምቶ ምሕረት አደረገላት። መንፈሳዊው መሪ ከዚህ የሚማራው ግልጽ ነው የሾመው እግዚአብሔር ራሱ መሆኑን እስከ ተቀበለ ድረስ ብቀኞች ለሚያስወሩት አሉባልታ መልስ መስጠትና ትክክለኛነቱን ለማሳየት ሙከራ ማድረግ የለበትም። ጠበቃና ተሟጋች በሚሆንለት ጌታ እጅ ስለሆነ ልቡ ማረፍ አለበት። እግዚአብሔር ለማርያም የሰነዘረው ተግጻጽም ይህንኑ ነው የሚያረጋግጠው። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለ ምን አልፈራችሁ? ዛልቁ አስራ ሁለተኛው ተቃውሞ የተነሳው ደግሞ በቆሬና አብሮት በነበሩ ሰዎች አማካኝነት ሲሆን ያለ ምንም በቂ ምክንያት በሙሴና በአሮን ላይ በምቀኛነት ተነሳስተዋል። ለምንድን ነው እነሱ ብቻ ተሰምነት ተሰምነትና ተቀባይነት የሚኖራቸው? ለመሆኑ ከእኛ መሃል የእነርሱን ያህል ችሎታና እውቀት ያለው ሰው ጠፍቶ ነው? ከእግዚአብሔር መልእክትን ተቀብሎ ለሕዝቡ የማስተላለፍ ብቃት ያላቸው ሙሴና አሮን ብቻ ናቸው? ምቀኝነታቸውን ሃይማኖታዊ መልክ ለመስጠት እንዲያመቻቸውም፣ ምን ነው ከልክ አላለፋችሁ? የማህበረሰቡ አባላት ሁሉ እያንዳንዳቸው የተቀደሱ ናቸው እያንዳንዳቸው የተቀደሱ ናቸው፣ እግዚአብሔርም ከእርሱ ጋር ነው። ታዲያ በእግዚአብሔር ማህበር ላይ የምትታዩ የምትታበዩት ለምንድን ነው አሉ። ዛልቁ 16፥3 አሁንም ቢሆን ሙሴ ስለ ራሱ አልተከራከረም። ሆኖም እግዚአብሔር እነዚያን ምቀኞች በዋዛ አልተዋቸው፣ የሚገባቸውን ፍርድ ሰጣቸው። ፍርሃት በህዝቡ ላይ ወደቀ። የሙሴ ትልቅነትና ዝና ከበፊቱ ይልቅ ገነነ። እሱ የጠራቸው መሪዎች ላይ በሚቃጣ አድማ በሚቃጣ አድማ እግዚአብሔር ቀናተኛ ነው፣ ያከብራቸዋል፣ ይጠብቃቸዋል፣ ጽድቃቸውን ገሃድ ያወጣል። እነሱ ለመብትና ክብራቸው መቆርቆር እንደሌለባቸው ያሳያቸዋል።